መዝሙር ሰማንያ ስድስት አቤቱ ጆሮህን ወደ እኔ ያዘን ብላ አድምጠኝም፣ ችግረኛና ምስኪን ነኝና፣ ቅዱስ ነኝና ነፍሴን ጠብቅ። አምላኬ ሆይ አንተን የታመነውን ባሪያህን አድነው። አቤቱ ቀኑን ሁሉ ወደ አንተ እጮኋለሁና ማረኝ። የባሪያህን ነፍስ ደስ አሰኛት፣ አቤቱ ነፍሴን ወደ አንተ አነሳለሁና፣ አቤቱ አንተ መሐሪና ይቅርባይ ነህና ምሕረትህም ለሚጠሩ ሁሉ ብዙ ነውና። አቤቱ ጸሎቴን አድምጥ የልመናዬንም ድምፅ ስማ። ትመልስልኛለህና በመከራዬ ቀን ወደ አንተ እጠራለሁ። አቤቱ ከአማልክት የሚመስልህ የለም እንደ ሥራህም ያለ የለም። ያደረግሃቸው አሕዛብ ሁሉ ይመጣሉ፣ አቤቱ በፊትህም ይሰግዳሉ ስምህንም ያከብራሉ። አቤቱ ድንቅ የምታደርግ አንተ ታላቅ ነህና አንተም ብቻህን ታላቅ አምላክ ነህና አቤቱ መንገድህን ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ፣ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድናሃታልና። አቤቱ አመጸኞች በእኔ ላይ ተነስተዋል። የክፉዎችም ማኅበር ነፍሴን ፈለጓት በፊታቸውም አላደረጉህም። አቤቱ አንተ ግን መሓሪና ርኅሩኅ አምላክ ነህ፣ መዓትህ የራቀ ምሕረትህም እውነትህም የበዛ ወደ እኔ ተመልከት ማረኝም። ለባሪያህ ኃይልህን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትንም ለመልካም ከእኔ ጋር አድርግ፣ የሚጠሉኝ ይዩ ይፈሩም፣ አቤቱ አንተ ረድተኸኛልና አጽንተኸኛልምና።